ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ዜጎች ቅር ያላቸውን ነገር ሰላማዊ ሰልፍ ወተቆጥተው ተሳድበው ጮኸው በሚያገኙት የሚዲያ መድረክ ላይ ተቃውሟቸውን፣ ትችታቸውን ጽፈው ወይም የሆነ ሰው የነሱን ድምፅ የእነሱን ብሶት ሲልላቸው ሰምተው እንደው ተናግረው እንኳን እንዲወጣላቸው አልተፈቀደላቸው። ከጭንቀት ውስጥ ተወለደ እንቅስቃሴ ነበረ እና በዛ ምክንያት በየቦታው የተለያየ አይነት ብሶቶች ነበሩ። ባለፉት ሁለት ሶስት አመታት ግን በተወሰነ ደረጃ በጣም ብዙ ሰዎች ቢሰውም ቢሞትም የሆነ የአሸናፊነት መንፈስ ቃሴውን በሚያደርጉ ሰዎች መካከል አይ ነበረ። እኔ በራሴ ማለት ነው። የቀደመው መስፍን ነጋሽ፣ እርሱን ተከትሎ የተሰማው ደግሞ ገረሱ ቱፋ፣ ሁለት ወጣቶች በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ዙሪያ ይወያያሉ። ዝግጅቱም ዜናውን ተከትሎ ይቀርባል። ሁሉ ጊዜ ህዝቡ እንደዚህ እናደርግልሃለን ለአንተ አብራክ የወጣን ነው። ይሄ የሚጠቀምበት ነው። እንግዲህ ዋህድ በትጥቅ ትግል የመጣ ስለሆነ የህዝቡን ስሜት ለመቀስቀስ፣ ህዝቡ እኛ አንተ ጎን ሆነን መስዋዕት ከፍለናል፣ አንተም ከፍለሃል። በዚህ መኖር አይቻልም። ከሀያ ስድስት ዓመት በኋላ አሁን ህዝቡ የሚፈልገው እንጀራ ነው። ህዝቡ የሚፈልገው ፍትህ ነው። ህዝብ የሚፈልገው ነጻነት ነው። ህዝብ እየፈለገ ያለው አጠቃላይ ስርዓት ፍትሐዊ ስርዓት የቀድሞ የህወሓት ታጋይ ያሁኑ የአረና ፓርቲ አባልና የመድረክ ስራ አስፈጻሚ አባል አቶ ገብሩ አስራት ናቸው። በሰሞንኛው የህወሓት የስራ አስፈጻሚ አባላት ሹምሽር የትንታኔ ሀሳቦችን ያቀርባሉ። ቅዳሜ ህዳር 23 2010 ዓ ም ጤና ስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ከቴክኒክ አቀናባሪ የብርሃን ኃይሉ ጋር አስተናጋጃችሁ አሉላ ከብደ ነኝ። እስከ ምሽቱ አራት ሰዓት አብሬያችሁ አመሻለሁ። አሁን የሰዓቱን የዓለም ዜና። መልካም ምሽት፣ ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሺያኑ ሲድራክ ፍራንክሊን በስቱዲዮ መሳሪያዎች ላይ ይገኛል። ሶሪያ በእስራኤል ተተኩሰዋል የተባሉ ቢያንስ ሁለት ሚሳይሎችን ዛሬ መታ መጣሏን የሶሪያ የመንግሥት ቴሌቪዥን አስታወቀ። የእስራኤል ጥቃት ያነጣጠረው ወታደራዊ ኢላማዎች ላይ እንደነበረ ተገልጿል። እስራኤል በርካታ ቁጥር ያላቸውን ከምድር ምድር ተወንጫፊ ሚሳይሎችን መተኮሷንና ጥቃቱ ባረፈባቸው አካባቢዎች ቁሳዊ ውድመት ማድረሱን ዘገባው ጠቁሟል። ሚሳይሎቹ በወደቁባቸው አካባቢዎች ከባድ ፍንዳታዎች መሰማታቸውን ለንደን የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን ያስታወቀ ሲሆን ምናልባትም በኢራን ወይም የሊባኖሱን ታጣቂ ቡድን ሂዝቦላን በመሳሰሉ የሶሪያ አጋሮች የሚተዳደሩ ዴፖዎች ሳይመቱ እንዳልቀሩ የቡድኑ ኃላፊ ራሚ አብደልራህማን ገልጸዋል። እስካሁን እስራኤል የሰጠችው አንዳችም መግለጫ የለም። የዛሬ ሐምሳ ዓመት አካባቢ እንደ አውሮፓውያን አቆጣጠር በ1967 ዓ.ም በተካሄደው የአረቦችና የእስራኤል የስድስት ቀናት ጦርነት ጎላን ኮረብታን ከያዘችበት ጊዜ አንስቶ ሁለቱ ሀገሮች የሚገኙት በጦርነት ሁኔታ ላይ ነው። የዩናይትድ ስቴትስና የግብፅ ጸረ ሽብር ግንኙነቶች እየተጠናከሩ መሆናቸውንና ሀገራቸው ከካይሮ ጋር ያላትን ጠንካራ ትስስር እንዲቀጥል ዋሽንግተንን በቁርጠኝነቷ ትገፋለች ሲሉ የመከላከያ ሚኒስትር ጂም ማቲስ አስታወቁ። ግብፅ ላይ አለኝ በምትለው ከሰብአዊ መብቶች ጥበቃ ጋር የተያያዙ ስጋቶች ምክንያት ዩናይትድ ስቴትስ ስትሰጣቸው ከነበሩ ወታደራዊ ድጋፎች የተወሰኑትን በያዝ ነው የአውሮፓ ዓመት መጀመሪያ ላይ አቋርጣለች። የአራት ሀገሮች የመካከለኛ ምስራቅ ጉብኝት ለማድረግ ዛሬ ግብፅ የገቡት ማቲስ ወደ ዮርዳኖስ፣ ኩዌትና ፓኪስታን የሚጓዙ ሲሆን ፓኪስታን የዩናይትድ ስቴትስ እና የአፍጋኒስታን ኃይሎችን ይወጋሉ ከሚባሉ ታጣቂ ቡድኖች ጋር እንዳሏት የሚነገርባትን ግንኙነቶች እንድታቋርጥ ማቲስ ግፊት እንደሚያሳድሩ ተገልጿል። እስላማዊ መንግሥት ቡድን ኢራቅና ሶሪያ ውስጥ ደንግጎት ከነበረው የከሊፋ ግዛት ተጠራርጎ በመባረሩ ዩናይትድ ስቴትስ በመካከለኛው ምስራቅ ውስጥ ያላትን የፖሊሲ ይዞታ ልትቀይር እንደምትችል እየተሰማ ነው። በሌላ የተያያዘ ዜና የዩናይትድ ስቴትስ ሶሪያ ውስጥ ከእስላማዊ መንግሥት ቡድን ጋር ሲፋለሙ የነበሩ የኩርድ ተዋጊዎችን ማስታጠቋን ልታቆም እንደምትችል የመከላከያ ሚኒስትሯ ጂም ማቲስ ፍንጭ ሰጥተዋል። ይህ አካሄድ ምናልባት ዋሽንግተን በአካባቢው ላይ ይዛው ከቆየችው ወታደራዊ መንገድ ወደ ዲፕሎማሲው ልታዘነብል እንደምትችል የሚጠቁም ነው ተብሏል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የ1.5 ትሪሊዮን ዶላር የታክስና የታክስ ቅነሳና የታክስ ስርዓት ማሻሻያ ህግ የራሱን ቅጂ አጽድቋል። የሴኔቱ የህግ ቅጅ የተዘጋጀው በሪፐብሊካን እንደራሴዎች ሲሆን የምክር ቤቱ አባል የሆኑ 48 ዴሞክራቲክ ዴሞክራቲክ እንደራሴዎች ሙሉ በሙሉ ተቃውመውታል። ከሪፐብሊካኑ እንደራሴዎችም አንደኛው የተቃውሞ ድምፅ በመስጠታቸው የህጉ ቅጅ የጸደቀው 51 ለ49 በሆነ ድምፅ ነው። የተወካዮች ምክር ቤቱ የህግ መምሪያም ቀደም ሲል የራሱን ቅጅ አሳልፎ የነበረ ስለነበረ ሁለቱ የህግ ቅጂዎች እንዲጣጣሙ ተደርገው የተጣጣመው ረቂቅ ለሁለቱም ምክር ቤቶች ለመጨረሻ ድምፅ እንደሚቀርብ ተገልጿል። የአሉባልታና የሐሜት ሽብር ፈጠራ ሲሉ የቫቲካን ሊቀጳጳስ አቡነ ፍራንሲዝ የጠሩት ግንኙነት የእምነት ማኅበረሰቦችን እንዴት ሊረብሽና ሊያጠፋ እንደሚችል ለባንግላዴሽ ቀሳውስትና ሴሮች ዛሬ ንግግር ባደረጉበት ወቅት አብራርተዋል። ፓፓው በአካባቢው ያደረጉትን ጉብኝት ፈጽመው ወደ ቫቲካን ከመመለሳቸው በፊት የሰጡት የ15 ደቂቃ የቃል ንግግር በስሜትና በሳቅ የተሞላ እንደነበረ ተዘግቧል። እባካችሁ ብለዋል አቡነ ፍራንሲስ ከመተንፈሳችሁ በፊት ከአንደበታችሁ የምትወጣዋን እያንዳንዷን ቃል አጢኗት። በእምነቱ ማኅበረሰቦች ውስጥ ይስተዋላሉ ስለሚባሉ የከበሩና የወረዱ ግንኙነቶችና ሕይወትም ሲናገሩ፣ የሐሜት ቦምብ ዝግ በሆነ ሃይማኖታዊ ሕይወት ውስጥ ሲፈነዳ ብዙ ነገር ያፈራርሳል፣ ያጠፋል ያሉት አቡነ ፍራንሲስ በሃይማኖታዊ ተግባራችሁ ወቅት ልስላሴና ትሕትና ይኑራችሁ ሲሉ ተግሳጽ አዘል ምክር ሰጥተዋል። በአፍጋኒስታኑ አማጺ ቡድን የገቢ ምንጮች ላይ ሰሞኑን አድርሰናቸዋል ባሉት የተቀናጁ ጥቃቶች የ50 ሚሊዮን ዶላር ግምት ያለው አደንዛዥ ዕጽ በደቡባዊ ሄልማንድ ክፍለ ሀገር ውስጥ ማውደማቸውን አንድ የዩናይትድ ስቴትስ ጦር አዛዥ አስታወቁ። ለዜና የያዝነው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ጤና ይስጥልኝ። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር አስተናጋጃችሁ አሉ አከበደ ነኝ። እስከ ምሽቱ አራት ሰዓት የሚዘልቀውን የቅዳሜ ህዳር 23 ዝግጅታችንን በሰዓቱ የዓለም ዜና ጀምረናል። ዛሬ ሙሉ ዝግጅታችን በወቅታዊ የኢትዮጵያ ፖለቲካ ጉዳዮች ላይ የሚያተኩሩ ውይይቶች ነው የተሸፈነው። ምርጥ ምርጥ የእንግሊዝኛ ዜማዎች የሚደመጡበት ሳምንታዊ የሙዚቃ ቃና ይጠየቅ ነበር። ዛሬ በእነኚህ ወቅታዊ ፕሮግራሞች ሳቢያ ባለመኖሩ የፕሮግራሙን ተከታታዮች ከወዲሁ ይቅርታ ጠይቃለሁ። አሁን ወደ ቀዳሚው የውይይት ክፍለ ጊዜ በገዢው ፓርቲ ኢህአዴግ ውስጥ ቁልፍ ሚና አለው የሚባለው የሕዝባዊ ወያኔ ሓርነት ትግራይ ለሁለት ወራት ለሚጠጋ ጊዜ ስብሰባ ተቀምጦ የውስጥ ችግሮቹ ላይ ተወያይቶ አዲስ አመራርም መምረጡን በመግለጽ ይንደረደራል። ተከታዩ ውይይት በጠባብነትና በትምክህተኝነት የሚከሳቸው ከሌሎች የኢትዮጵያ ሕዝብ ዲሞክራሲያዊ ግንባር አባል ድርጅቶች ጋር አለው የሚባለው ቅራኔ መሰረትስ ምን ይሆን? በዚህ የፖለቲካ አለመግባባት ውስጥ እንዴት ነው የሕዝብ ዲሞክራሲና የመልካም አስተዳደር ጥያቄ የሚፈታው? በኢትዮጵያ ፖለቲካ ንቁ ተሳትፎ የሚያደርጉ ቀደም ብለን በመግቢያችን ያስተዋወቅ ናቸውን ሁለት ወጣቶች ያወያየችው ትዝታ በላቸው በትላንትናው ምሽት የመጀመሪያውን ክፍል አሰምታ ቀሪውን ለዛሬ በቀጠሮ አሳድራለች። ተወያዮቹም ቀደም ብዬ እንደጠቆምኩት በመግቢያው አስተዋወቅ ናቸው። መስፍን ነጋሽና ገረሱ ቱፋ ይባላሉ። የምሽቱንም ተከታይ ባደረገችው በዚህ ጥያቄ ትጀምራለች። አመሰግናለሁ። ወደ ሌላ ነጥብ እንሂድ። እንግዲህ የከፍተኛ አመራር አባላት ሲወያዩ በነበሩ ጊዜ አንድ ያነሱት ከሌሎቹ የኢህአዴግ አባል ድርጅቶች ጋር አማራ ዲሞክራሲያዊ ንቅናቄና ከኦፒዲዮ ጋር ቅራኔ እንዳላቸው ነው ሲነገር የነበረውና፣ አንደኛ ስለዚህ ቅራኔ የምታቁት ነገር ካለ ብታብራሩልን። እነኚህ የኢህአዴግ አባል ድርጅቶች የህዝቡን ጥያቄ የመመለስ አዝማሚያ ስለያዙ ከህወሀት ጋራ ቅራኔ ውስጥ ገብተዋል የሚል አንዳንድ የህዝብ አመለካከት አለ። በሌላ በኩል ደግሞ የለም፣ አይደለም፣ እንዲሁ ለህዝብ ፍጆታ እንዲሆን ነው እንጂ እነኚህ ሁለት ድርጅቶች ከህወሀት ተለይተው ሊፈጽሙ የሚችሉት የለም የሚል የህዝብ አመለካከት አለ እና መጀመሪያ ቅራኔው ምን ይመስላችኋል? በማያያዝ ብትመልሱልኝ። አቶ መስፍን ነጋሽ፣ እንግዲህ የድርጅቶቹ በነዚህ በተለይ በሶስቱ ድርጅቶች እንግዲህ በሚያሳዝን መልኩ በሚያስገርምም መልኩ በሄደንን አቶ ኃይለማርያም ደሳላ የሚመራውን ድርጅት እንደ ተዋናይ እንኳን አንጠቅሰውም። ብዙ ጊዜ ስለ ኢህአዴግ ሲነሳ ይሄ የድርጅቱን የፖለቲካ አቅም እጦትም የሚያሳይ ነው። ለማንኛውም በሶስቱ ላይ አተኩረን ስንነጋገር የቅራኔው መሰረታዊ ምንጭ የሚመስለኝ ለእኔ የሶስቱ ድርጅቶች የብሔረተኝነታቸው አይነትና አሁን የደረሰበት ደረጃ አንዱ ትልቅ ምክንያት አድርጌ እመለከተዋለሁ። ምክንያቱም እነዚህ ሶስት ድርጅቶች እንወክለዋለን የሚሉትን ብሔረሰብ ብሔረተኝነት የበለጠ እናራምዳለን በሚል ነው የፖለቲካ ተቀባይነታቸውን የፖለቲካ ታማኝነታቸውን የሚያገኙት። ከዚህ አንጻር የህወሀት ብሔረተኝነት ስንመለከተው በአስራ ዘጠኝ ሰማንያ ሶስት የትጥቅ ትግሉን እየመራ ወደ ስልጣን ከመጣ በኋላ በኢህአዴግ ስምም ቢሆን ከሞላ ጎደል የፈለገውን ሁሉ ያገኘ ብሔረተኝነት ነው። ሲደግፉት ለነበሩት የብሔሩ ተወላጆችም ድጋፋችሁ ለውጥ አምጥቷል፣ ውጤት አስገኝቷል ብሎ የተወሰነ አይነት እርካታና ደስታ የሰጠ ብሔረተኝነት ነው። ከዛ ወዲህ ደግሞ የመንግስትን ቁልፍ ስልጣኖች በሚገባ በመቆጣጠር በከፍተኛ የአሸናፊነት መንፈስ አንዳንድ ጊዜ ወደ እብሪትም ጠጋ በሚል መንፈስ እንደው ብዙ ጊዜ የቆየ ብሔረተኝነት ነው እና ይሄ የፖለቲካ ጥያቄዎቹን በሙሉ ያሳካ የሚመ- የመሰለው ብሔረተኝነት ከዛ ወደ ኢኮኖሚ የኢኮኖሚ ጥቅሞችን ወደ ማስከበርና ወደ ማጋበስ በማምራቱ የፖለቲካ ብሔረተኝነቱ እየቀዘቀዘ ምናልባትም እየተኛ የነበረ ድርጅት ነው። በሌላ በኩል ኦህዴድን ስናይ ካፈጣጠሩ ጀምሮ የኦሮሞ ብሔረተኝነት ባለቤትነት ቀርቶበት ተጋሪ እንኳን ተደርጎ አይቆጠርም ነበረ። ከተሳሳትኩ ምናልባት የገረሱ አስተያየት ሊጠቅመን ይችል ይሆናል እና የዚህ ብሔረተኝነት ተጋሪ ተደርጎ እንኳን አይቆጠርም ነበር። በጣም ከፍተኛ ጥያቄ ይነሳበት ነበረ። በዚህ መሀል ባለፉት ሶስት አመታት ኦሮሚያ ውስጥ የኦሮሞ ብሔር ተወላጆች ያነሱት ህዝባዊ እንቅስቃሴ እንደገና የጫረው እንደገና ያነቃቃው የኦሮሞ ብሔረተኝነት ለኦህድድ የዚህ ብሔረተኝነት ተጋሪ መሆኑን ለማሳየት ትልቅ እድል ፈጥሮለታል አነሰም በዛም በዚህም ውጤት አግኝቶበታል ይሄ ንቅናቄ በነበረበት ጊዜ ደግሞ ኦህድድ የአመራር ለውጥ አደረግ ስለዚህ ድርጅቱን የሚወክሉት ፊቶችም ተቀየሩ ይሄ ለኦህድድ ትልቅ እድል ነው በዚህ የተነሳ አሁን የዛ የኦሮሞ ብሔረተኝነት ህጋዊ ወኪል ነኝ፣ የኦሮሞ ብሔር ተወላጆች የሚያነሱትንም ጥያቄ ለመመለስ ትልቁ ተዋናይ እኔ ነኝ እያለ ያለ ብሔረተኝነት ነው። አሁን ኦድድን የሚገፋው ይሄ ነው። ስለዚህ ለዚህ ጥያቄ መልስ መመለስ አለበት። ይሄንን እኔ የብሔረተኝነቱ ተጋሪ ነኝ፣ ዋና ተዋናይ ነኝ ሲል ይሄን ለማረጋገጥ የብሔሩ ተወላጆች የሚያነሷቸውን በርካታ ጥያቄዎች መመለስ አለበት እና እስካሁን እንግዲህ መሰረታዊ የሚባል መልስ ሰጥቷል ብዬ አላምንም። በኔ እምነት ግን እዚህም እዛም አነስተኛ ለውጦችን፣ አነስተኛ ምልክቶችን እያሳየ ነው። ይሄ ይዘልቃል ወይ ወደፊት የምናየው ነው የሚሆነው። እና አንዱ እንግዲህ ኦህድድና ህወሓትን አሁን ስናየው የቆሙበት የብሔረተኝነት አይነትና ብሔረተኝነቱ ያለበት ደረጃ በጣም የተለያየ ነው። አሁን እንግዲህ የህወሀት ብሔረተኝነት ከእንቅልፉ ነቅቶ ድጋሚ ምናልባት እነ ኦህድድን መልሼ ይውጣለሁ ካለ ወደፊት የምናየው ነው የሚሆነው። አንድ ነገር አሳጥሬ ልጨምር የበአዴንን በተመለከተ ምክንያቱም የብሔረተኝነታቸው አይነት በጣም አስፈላጊ። በአዴን ከኦህድድ በባሰ የብሔረተኝነት ችግር የነበረበት የአማራ ብሔረተኝነት ማለት ነው የነበረበት ድርጅት ነው። እንኳን የአማራ ብሔረተኝነት ቀርቶ አማራነቱ ራሱ ጥያቄ ውስጥ የሚገባበት ድርጅት ነበር፣ በራሱ በብሔረሰቡ ተወላጆች ማለት ነው። ከዚህ በተጨማሪ ደግሞ የህልውናው መሰረት በመሰረቱ የህወሀት ውለታ ነው ማለት ይቻላል። እና በዚህ ውለታ የእጅ ከወርች ታስሮ እየሰነበተ ነው። እሱም አሁን መንቀሳቀስ የጀመረው መጎምራት የጀመረው የአማራ ብሔረተኝነት ተጋሪም ዋና ተዋናይም ነኝ እያለ ነው። ስለዚህ እሱም በበኩሉ ደግሞ በአንጻሩ መልስ መመለስ ይኖርበታል። ግን የብሔረተኝነቶቹ ብስለት እና የደረሱበት ደረጃ በጣም የተለያየ ስለሆነ በአዴን አሁን ያለው የፖለቲካ ተቀባይነት ከኦህዴድ ጋር የሚወዳደር አይደለም። ኦህዴድ በጠቀስኳቸው የታሪክ አጋጣሚዎች የተነሳ ትልቅ ዕድል አግኝቷል። ይሄ ደግሞ ኢህአዴግ ውስጥ ሲመጡ ያላቸውንም ሚና የሚወስን ይሆናል። ይሄ ትልቅ የቅራኔያቸው መነሻ ይመስለኛል። ፊት ለፊት የማይታይ ወይም ኢህአዴግ ውስጥ ያለውን መስተጋብር እንዴት ተጽዕኖ እንደሚያሳድርበት በግልጽ የማይታይ ግን ወሳኝ መነሻ ይመስለኛል። ሌሎቹ እንግዲህ የበላይነት የበታችነት ስሜቶች ናቸው ግን ዋናው ይሄ ነው። አቶ ገረሱ ቱፋ፣ እንግዲህ ቅራኔ አለ በሚለው የተስማማን ይመስለኛል በህወሀትና በቢያደን እንዲሁም በኦህደድ መካከል ሁለቱ የብሔር ድርጅቶች እንዲሁም ደግሞ ህወሀት ይቆጣጠር ነበር ተብሎ የሚገመተው ሲባል የነበረው ህወሀትና እነኚህ ሁለት ድርጅቶች መካከል ቅራኔ አለ። እንዲሁም በስብሰባውም ላይ የተነሳው ምንድን ነው? ያው እንደተለመደው አንዱ ጠባብና አንዱ ትምክህተኛ ድርጅቶች ተብለው ነው። ዋናው እንግዲህ ከዚህ ሁሉ ውጥንቁጥ ውስጥ ይሄ ልዩነት እንዳለ ሆኖ ህዝብ ያነሳው ጥያቄ ሊመለስ ይችላል ወይ? አቶ ገረሱ ቱፋ፣ እነዚህ ድርጅቶች እንዴት መጡ የሚለውን መስፍን ያነሳቸውን እንዳለ ተቀብዬ አንዳንድ ነገሮችን ሰጥቼ ወደዛ መሄድ ፈልጋለሁ። አንደኛ እነዚህ ድርጅቶች የተለያየ አይነት ታሪካዊ አመጣጥ ነው ያላቸው። ብአዴን ቀድሞ ኢህዴን ይባል የነበረው እሱ ነው፣ በኋላ ላይ አገር ቤት ከገቡ በኋላ ወደ አማራ ብሔራዊ ንቅናቄ የተቀየረው። ኦህዴድ ደግሞ የተወሰኑ ከህድን የወጡ ሌላው ደግሞ በተለያየ መንገድ ከነሱ ጋር የነበሩ ሰዎች ናቸው። ተሰባስበው ወደ ኦሮሚያ አካባቢ ለመግባት ሲፈልጉ የፈጠሯቸው ድርጅቶች ናቸው። ስለዚህ የድርጅታዊ ተክለሰውነት ያልነበረው የርዕዮተ ዓለም የሚጎለው መሪ አስተሳሰቡን የሚያቀብል ሰው የሚጎለው ሁሉም ነገር ከነሱ ተቀብሎ እነሱን አጅቦ ህብረ ብሔራዊ ለማስመሰል ብቻ የተፈጠረ ድርጅት ነበረ እስከ ሁለት ሺህ አምስት በዛ መልኩ ነው የቆየው ሆዲድን ማለት ነው። በአዴን ከሂድን ወደ በአዴን ይቀየር እንጂ በተወሰነ ደረጃ የድርጅት መልክ ነበረው። ግን ሌላ ችግር ነበረው። ሌላ ችግሩ አንደኛ የአማራ ብሔረተኝነት በሌላው በኩል በነበረው መልኩ የአማራ ህዝብ ኢትዮጵያ ውስጥ በነበረው ታሪካዊ ሚና ምክንያት በዛ መንገድ ስላልነበረው ያንን ነገር የሚቀበልም መሰረት አልነበረውም። በተለይ በአማራ አካባቢም ይሁን በከተሞች አካባቢ በነበረው ሁኔታ። ስለዚህ ዝም ብሎ መሀል ላይ የተንጠለጠለ አይነት ነገር የህዝቡንም ፍላጎት ብሄረተኛም ሆኖ ራሱ ቢታይ በጊዜው በዛ መልኩ የሚቀበለው ሰው አልነበረም። እሱም ደግሞ ለዛ ዝግጁ አልነበረም ስለዚህ እነዚህ በየአካባቢያቸው ይታዩ የነበሩት ልክ የቲፒኤልኤፍ ጥገኛ የእነሱ ወኪሎች ተደርገው ነበር ይታዩ የነበሩት ሁሉም ቦታ በዚህ መልኩ ነው ሰው ሲገነዘባቸውና ሲያስባቸው የነበረው ሁለት ሺህ አምስት በኋላ ኦህዴድ ውስጥ የተፈጠረ አንድ ነገር አለ በቅንጅት ምርጫ በኋላ በተወሰነ ደረጃ የተወሰነ የፖለቲካ ምህዳር ለኦህዲድ ተከፈተለት። ብዙ ወጣቶች፣ የተማሩ ወጣቶች በተለያየ ምክንያት እዛ ውስጥ ገቡ። ከዛ በፊት ውስን አባል የነበረው እነዛ አባሎች የአቅም በጣም ብዙ ችግሮች የነበረባቸው ሰዎችን ሄዶ የማያሳምኑ ኦሮሚያ ውስጥ ላለፉት ሀያ አምስት ሀያ ስድስት ዓመታት ሲደረጉ የነበረው ግድያ ስርዓት ውስጥ በከፍተኛ ደረጃ ሲሳተፉ የነበሩ ምንም አይነት አዳዲስ አይዲያዎችን የማያመነጩ ህዝብን በደንብ ማንቀሳቀስ ያልቻሉ ዝም ብሎ ተወካዮች የነበሩትን ሁኔታ በተወሰነ ደረጃ እየቀየረው መጣ ቁጥሩም ውስን ነበረ ከሁለት ሺህ አምስት በፊት ስለዚህ የተወሰነ ጥቅምም ይጋሩ ነበረ እና ምንም አይነት ለውጥ ሲታይ አልነበረም አንዳንድ ቅር ያላቸው ሰዎች በተለያየ ጊዜ የድርጅቱ መሪዎችም የነበሩ ሰዎች ተሰደዋል የክልሉ መሪ የነበሩ ሰዎች ያ ሰውን በጣም ብዙ ሰዎችን እዛ ውስጥ በማስገባታቸው እንደ በፊቱ የጥቅም ተጋሪም እየቀነሰ መጣ። ቁጥሩ እየበዛ ሲሄድ አሁን አራት ሚሊዮን ነው አለን አባል የሚሉት እና አራት ሚሊዮን ሲሆን ህዝቡ ውስጥ ያለው ቅሬታ እንዳለ ድርጅት ውስጥ ገባ። ድርጅቱም እዛ ውስጥ መሬት ይሁን ስልጣን ይሁን ሌሎች አይነት ጥቅማ ጥቅሞችን ይሁን በፈለገው መንገድ ይሰጥ የነበረውን በዛ መስጠት አልቻለም። ስለዚህ ህዝብ ውስጥ የነበረው ቅሬታ እንዳለ ገባ። ባለፉ ሶስት አመታት ደግሞ እንደምናስታውሰው ከፍተኛ የህዝብ አመፅ ነበረ። የተለያዩ ጥያቄዎች ነበረ። እስካሁን ሲደረጉ የነበሩ ጭቆናዎች ህዝብ ውስጥ ህዝቡን እንዳለ ማንቀሳቀስ ቻሉ። ስለዚህ ኦህዲድ በፊት የሚሰራውን ስራ እየሰራ መቀጠል አስቸጋሪ ሆነ። በዛ ምክንያት የበፊቱን አመራሮች ቀይሮ አሁን የመጡትን አመጣ። አሁን የመጡት ሁለት ነገር ነው ማድረግ የሞከሩት። አይ ቲንክ ይሄ አቶ ለማ መገርሳ ወደ ስልጣን ከመጡ ከጥቂት ወራት በፊት በኋላ ያደረጉት ንግግር ወዴት እንደሚሄዱ ያሳይ እንደነበረ፣ በዛን ጊዜ ብዙ ሰው ግጭት እንዳለ ብዙ ማያምንም ነበረ እና እሱ ያሳያል የሚል እምነት አለኝ አንደኛ ህዝቡ ሲያነሳቸው የነበሩ ጥያቄዎችን እንዳለ ለአባሎቹ እና በጊዜው ለሰበሰባቸው ወጣቶች ተናገረ። መስፍን ቅድም የጠቀሰውን ነገር ብሶት የመጣውን ለኦሮሞ ናሽናሊዝም ወይንም ብሔረተኝነት ጥሪ አደረገ። ማለት ህዝቡ የሚያነሳውን ጥያቄ እንመልሳለን፣ ህዝባችን ነው ከዚህ በኋላ ጌታችን፣ የሚል መልእክት አስተላለፈ። በጊዜው ብዙ ባይታመንም በሂደት አንዳንድ በወሰዷቸው እርምጃዎች፣ በጣም የተቀናጀ ሁሉን አቀፍ እርምጃ ባይወስዱም በተወሰኑ ነገሮች ላይ የወሰዷቸው እርምጃዎች፣ እነዚያ ነገሮች እውነት ሊሆኑ ይችላሉ የሚል ሰው ውስጥ እያደረ መጣ። ሌላኛው በዛ ነገር ላይ ሁለት ነገር ነው ያደረገው። አንደኛ የኦሮሞን ጥያቄዎች የኦሮሞን ብሶት እየሰማን ነው እና የኛ የእናንተ ብሶት የኛ ብሶት ነው ከዚህ በኋላ እናንተን ነው የምናዳምጠው የሚል መልእክት ለኦሮሞ ማስተላለፍ እና ሁለተኛ ደግሞ በሌላው አካባቢ ያለውን ፍርሃት፣ ብዙ ጊዜ የኦሮሞ ሁሉም አይነት ንቅናቄዎች ከመገንጠል ጋር የተሳሰሩ ስለነበረ ችግራችን እዚህ ሀገር ውስጥ ነው መፍታት የምንችለው ኢትዮጵያ ያለ ኦሮሞ ለት ኖር አትችልም። እዚህ ውስጥ ችግራችንን መፍታት እንችላለን የሚልም እዛው ላይ ደግሞ እነዚህን ሁለት ነገር ነው የምናገር የምፈልገው ብለው ሁለት ነገር ነው ያን ቀን የተናገረው። ከሌላው ህዝብ ጋርም እዚህ ሀገር ውስጥ ችግራችንን ፈተን እራሳችንን እያስተዳደርን አብረን መኖር እንችላለን የሚል በጣም ተደጋግሞ ተናገረ፣ የመጀመሪያው ንግግሩ ላይ እና እሱ ነገር በጊዜው ያው ህወሀት የላካቸው ናቸው ህዝብን ለማረጋጋት ነው የሚል ነገር ነበር ይመጣ የነበረው እና ከዛ በኋላ በተከታታይ በወሰዷቸው እርምጃዎች መሬት ማስመለስ የተለያዩ አይነት እርምጃዎችን እየወሰዱ ሲሄዱ ከውስጥ እነሱ ላይ ግጭት የመፍጠር አይነት ነገር ነበረ፣ ሲጠረ ሲደረግ የነበረው በተለያየ ከውስጥ ሲቀር። ደግሞ ከሶማሌ ጋር የነበረው ግጭት አብዛኛውን የኦሮሞ ደጋፊ እንዲያገኙ አደረገ። ከዚህ በፊት ኦህዴድ በዚህ መልኩ ድጋፍ አግኝቶ አያውቅም። ከፍተኛ ድጋፍ እያገኘ መጣ። ስለዚህ የውስጡን ድጋፍ ካሰባሰበ በኋላ ለሌሎች አካባቢዎች ቅድም ያልኩት ሁለት ነገር ነበር ሲጠቅስ የነበረው ና ለሁለተኛውም ነገር መልስ የመስጠት አይነት ነገር ከብአዴን ጋር እና ወደ ባህር ዳር መሄዱ አንዳንድ ፈርቶች ከሌላውም አካባቢ ሰው አይ እነዚህ ሰዎች ኃላፊነት የሚሰማቸው እና አገሩን ከዚህ ቀውስ ሊያወጡ ይችላሉ የሚል አይነት እምነት እንዲያድርባቸው አደረገ። ይህንን እምነት ማጠንከር ለእነዚህ ሁለቱ ድርጅቶች አሁን እንደ ድርጅት ለመቀጠል ዋነኛ ስትራቴጂያቸው ወይ ደግሞ ዱላቸው ነው መሆን ያለበት እና ይሄንን ነገር ከቀጠሉ በተወሰነ ደረጃ እዛ ሀገር ውስጥ ቀውስ ሊያስቀሩ ይችላሉ። የተወሰኑ ጥያቄዎችንም ሊመልሱ ይችላሉ። ልዩነቱ አሁንም የኃይል ሚዛን በተለይ አሁን የመጣው የደህንነቱን የያዘ በተወሰነ ደረጃ ሚሊተሪውን በነሱ እጅ ያለ ስለሆነ የኃይል ሚዛኑ ወዴት ይሄዳል የሚለው ጥያቄ ነው እንጂ ጥያቄው እነዚህ ድርጅቶች መሰረታቸውን ካጠነከሩ እና አብረውን በደንብ ስራቸውን ካቀናጁ ሌሎችንም ከራሳቸው ቅድም መስፍን የጠቀሳቸው ደቡቡ እና አሁን ምንም ሮል እንደሚጫወት የማናየውንም ኃይል ማሰባሰብ ከቻሉ የተወሰኑ ችግሮችን መፍታትና አቅጣጫ መስጠት ይችላሉ የሚል እምነት አለኝ። አቶ ገረሱ እንደው ቀደም ብዬ ደራርቤ ጥያቄ አቅርቤ የነበረ ይቅርታ ጠይቃለሁ። እሱን ወደኋላ ኢትዮጵያ ህዝብ የሚያቀርበው የመብት ጥያቄ ያልኩትን መደምደሚያ ላይ እንመጣበታለን። አቶ መስፍን ነጋሽ አሁን አቶ ገረሱ ያለው ላይ የምታክለው ወይንም የተለየ አመለካከት ካለ በዚህ ላይ ወደሚቀጥል ጥያቄ ከመሄዴ በፊት እንደው ለመጨመር ገረሱ ጥሩ አድርጎ እኔ የዘለልኩትንም ጨምሮ ታሪካዊ ዳራውንም ለማስቀመጥ ሞክሯል እና ጥሩ ነው። እሱ ላይ አንድ መጨመር የምፈልገው ነገር እነዚህ ሶስት ድርጅቶች ህወሓት ኦህዴድ፣ እና በአዴን በሶስት አቅጣጫ ነፍሳቸው የተወጠረች ድርጅቶች ናቸው። በአንድ በኩል እንወክላለን የሚሉት ብሔር አለ፣ በሌላ በኩል ኢህአዴግ የሚባል የጋራ ቤታቸው አለ። በሶስተኛ ወገን ደግሞ ኢትዮጵያ የምትባለው አገር አለች። አሁን ዴሞክራሲያዊ ከሆኑ ከሶስቱም አቅጣጫ የሚመጡትን ግፊቶች አስማምተው መፍታት ይችላሉ። አሁን ለምሳሌ አቶ አቶ ለማ ባህር ዳር ሄደው የተናገሩት አንድ ነገር በብሔር ታጥሮ በክልል ታጥሮ መቆየት ለድርጅቶቹም ለህዝቦቹም የሚጠቅም እንዳልሆነ ተናግረዋል። የኦሮሞ ቢሄድ አዋሽን አይሻገርም፣ አማራ ቢሄድ አባይን አይሻገርም ብለው ይሄ ለእኔ ትልቅ ምሳሌያዊ ትርጉም ያለው ንግግር ነው። ስለዚህ ምክንያቱም አንደኛው ድርጅት ተነስቶ በእኔ ክልል ውስጥ ያለውን የዴሞክራሲ፣ የኢኮኖሚ፣ የፍትህ ጥያቄ እፈታለሁ ሊል አይችልም። አንድ ክልል ብቻውን ደሴት ሆኖ እነዛን ጥያቄዎች ከሌላው የኢትዮጵያ ሕዝብ ለይቶ ሊፈታቸው አይችልም። ስለዚህ ዞሮ ዞሮ የሌሎቹንም ኢትዮጵያውያን በድርጅትም በህዝብም ደረጃ ጥያቄዎች መመለስ አለበት የሚያመጣው ነገር በሌላ በኩል ደግሞ እነዚህ ለብሄርና ለአገር የሚተርፉት ጠቃሚ ጥያቄዎች ለብሄረሰቡና ለአገር የሚመለሱት መልሶች ኢህአዴግ ውስጥ የሚፈጥራቸው ጥያቄዎች ሊኖሩ ይችላል። ምክንያቱም ሁሉም እኩል ደረጃ በዴሞክራሲ በፍትህ ጥያቄ ላይ እኩል ግንዛቤና እኩል ፍላጎት እንዳላቸው የምናውቅበት መረጃ የለንም እስካሁን። ስለዚህ ይሄ ድርጅት ውስጥ ሌላ ውጥረት ያመጣባቸዋል እና ሶስቱም እነዚህን ሶስት የሚስቧቸውን ጥያቄዎች አስማምተው መመለስ ካልቻሉ ለድርጅታቸውም ለሀገሪቱም ብዙ የሚጠቅሙት ጥቅም ያለ አይመስለኝም። አመሰግናለሁ። እንግዲህ ሌላው በጣም አንገብጋቢና አሳሳቢ የሆነው በአሁኑ ወቅት የኢትዮጵያ ሁኔታ በየቦታው ያለው መናቆር ነው ትልቁ በዚህ በኦሮሚያ ክልልና በኢትዮጵያ ሶማሌ ክልል መካከል ያለውና ወደ ስድስት መቶ ሺህ በላይ ሰው ያፈናቀለ እና በትምህርት ቤቶች መካከል በኮሌጆች ለምሳሌ የሰመረ መማር ማስተማር ሂደት የለም። ተማሪዎች ወደየክልላቸው ይሄዳሉ። ተማሪዎች ስጋት አለባቸው ለደህንነታቸው። በዛ ላይ ደግሞ የአገሪቱንም ደግሞ የእለታዊ ኑሮ መገመት ይቻላል። የማምረት ሂደቱ፣ የኢኮኖሚ ጥረቱ፣ የመናገዱ ብዙ ነገር የተደናቀፈ ነው የሚመስለው። ይህንን በምን አይነት መልኩ ነው እነዚህ ድርጅቶች ወደ ቀና መስመር የሚመልሱት? በተለይ ደግሞ ወታደሩን የሚቆጣጠረው ቲፒኤልፍ ነው ከተባለ ዋናው ኃይል ነው ከተባለ እነኚህን የሚካሄዱትን ግጭቶች ለማቆም ተሳነው ወይስ አልፈለገም ብላችሁ ነው የምታስቡት አቶ ገረሱ? እንደሚመስለኝ እነዚህ በየቦታው የምናያቸው ግጭቶች ተፈጥሯዊ ግጭቶች አይደሉም። ማለት በዛ ሀገር ውስጥ በተለያየ ምክንያት ሰዎች በተለይ አጎራባች ህዝቦች፣ የተለያየ ብሔሮች ወይንም በአንድ ብሔር ውስጥም የተለያየ ጎሳዎች በተለያየ መንገድ ይጋጩ ነበረ ከዚህ በፊትም። አሁን በቅርብ ጊዜ የምናያቸው ነገሮች የተለመዱና የተፈጥሯዊ ግጭቶች ማለት የአካባቢው ምክንያት በግጦሽ ይሁን በተለያየ መንገድ እንደዚህ አይነት የሚከሰቱ አይደሉም። ለምሳሌ የሶማሌን ከወሰድን በኦሮሚያ እና በሶማሌ ክልል መካከል ወደ አንድ ሺ ኪሎ ሜትር ያለው ድንበሩ አንድ ሺ ኪሎ ሜትር ላይ ነው የተከሰተው። ባሌ ተከስተዋል፣ ቦረና ጉጂ፣ አካባቢ ፈረርጌ ተከስተዋል። በአካባቢው ያሉ ሰዎች አርብቶ አደሮች እና ገበሬዎች ናቸው። እነዚህ ተደራጅተው ለመዋጋት ብለው ያንን ሁላ አንድ ሺህ ኪሎ ሜትር የሚሸፍን ቦታ ላይ ጦርነት አያውጁም። ይሄ የሚያሳየው እነዚህ ሰው ሰራሽ የሆነ ኃይል ከዚህ ነገር ሊያተርፍ የፈለገ ያቀነባበራቸው እንደሆነ ይታወቃሉ። በትምህርት ቤትም ያነሳሻቸው። እኔም በተማሪዎች እንቅስቃሴ ውስጥ ነበርኩ፣ ገና ሲጀምር አካባቢ ነው። ከዛን ጊዜ ጀምሮ በተለያየ ምክንያት በተለያየ ብሔሮች መካከል አንዳንዴ ቴንሽኖች ይነሳሉ። አሁንም ደግሞ ይሄ በተለይ ኦሮሚያ ውስጥ ተቃውሞ ከተነሳ ላለፉት ሶስት አመታት በከፍተኛ ደረጃ ነበረ። ሲጀምር አካባቢ ህዝቡ በጣም ብሶት ነበረው። ከፍተኛ ብሶቶች ነበሩ። ምክንያቱም ከረጅም ጊዜ ግድያ፣ ጭቆና፣ መፈናቀል፣ የመሬት ማጣት ከጭንቀት ውስጥ የተወለደ እንቅስቃሴ ነበረ እና በዛ ምክንያት በየቦታው የተለያየ አይነት ብሶቶች ነበሩ። ባለፉት ሁለት ሶስት አመታት ግን በተወሰነ ደረጃ ሰው በጣም ብዙ ሰዎች ቢሰውም ቢሞትም የሆነ የአሸናፊነት መንፈስ በእንቅስቃሴውን በሚያደርጉ ሰዎች መካከል አይ ነበረ። እኔ በራሴ ማለት ነው፣ ይህንን ነገር በጣም በቅርበት ነው የምከታተለው። ሌላኛው ደግሞ ኦሮሚያ ውስጥ ብቻ ሳይሆን በሌሎች አካባቢዎች ያሉ ችግሮችም ካልተፈቱ አይፈታም የሚለው በብዙ ሰዎች ዘንድ ግንዛቤ አግኝቶ በየቦታው እንደዚህ አይነት የመተባበር መንፈስ በየቦታው እየተነሳ ባለበት ሁኔታ ነው ያለው። አሁን እንዳልኩት የኦፒዲዮ ቅድም እንደገለጽኩት የኦፒዲዮ አመራሮችም በተለያየ መንገድ ለሌላውም ጥሪ እያደረጉ ባሉበት ሁኔታ ከውጭ ሀገርም እነዚህ የተለያየ አይነት እንቅስቃሴ ውስጥ የሚሳተፉ ሰዎች እንደዚህ አይነት መልእክት በሚያስተላልፉበት ጊዜ የሚያጋጭ ተፈጥሯዊ የሆነ ሁኔታ አይፈጠርም። ስለዚህ እነዚህ ነገሮች የተቀናጁ አቅሙን ያለው ሰው እነዚህ በየአካባቢው እንቅስቃሴ ድርጅቶቹ በተወሰነ ደረጃ በህዝብ ዘንድ ተቀባይነት እያገኙ ሲሄዱ ቲፒኤልኤፍ ላለፉት ሀያ ስድስት ዓመታት የነበረውን ተጽዕኖ አጣለው ከሚል ድርጅቶቹን በራሳቸውም መሰረት ህዝብ ዘንድ ተቀባይነት እንዳያገኙ ከሌላውም ጋር ደግሞ የተካረረ ግጭት ውስጥ እንዲገቡ ከመፈለግ የተቀነባበረ ነው የሚያስብለኝ። ማለት አንድ ሁለት ሶስት መረጃ ብዬ መረጃዎችም ያሉኝ አሉ። ምሽት ቆፍረው ነው የሚዋጉት እነዚህ ኃይሎች እና በጣም በትልቅ ነው የሚዋጉት። የትኞቹ የትኞቹ ኃይሎች ገበሬ ሊኖረ የማይችል ለምሳሌ የልዩ ፖሊስ የሚባለው የታዞ እንደሚያደርግ እና ልዩ ፖሊስ አይ ቲንክ ከሁለት ሺ ስድስት ጀምሮ እዛው ነበረ። እንደዚህ አይነት ነገር በዚህ ደረጃ አልነበረም በፊት እና ይሄ ነገር ማስቆም ቢፈልጉ ማስቆም ብዙ ከባድ ነገር አይመስለኝም። ለሶማሌ ሕዝብም እንዲጠቅም ተደርጎ አንዳንድ ሰዎች ከሶማሌ መስፋፋት ጋር ሊያያይዙት ይሞክራሉ። በዛ መልክም አይደለም። ስልታዊ የሆነ ታክቲካል ትርፍ ለማግኘት እነዚህን ክልሎች ሰላማቸውን ለማናጋትና ድርጅቶቹን ውጥረት ውስጥ አስገብቶ በህዝብ ዘንድ ያገኙትን ተቀባይነት እንዲያጡ አቅምምሯቸው ኑሯቸው በኢህአዲግ ውስጥ እነሱን እንዳይገዳደሯቸውና ኢህአዲግን ራሱ ዲሞክራታይዝ እንዳያደርጉ ለማድረግ ከመፈለግ የመጣ ነው እንጂ ተፈጥሮአዊ፣ ዝም ብሎ እንዲሁ ከበፊት ከእንደነበረው አይነት ግጭት ነው የሚል እምነት የለኝም እኔ በበኩሌ ማለት ነው። እሺ አቶ ገረሱ፣ ግን በሌላ በኩል በዚህ በስራችን አማካይነት ወደ ህዝብ ስንደርስ አንዳንድ ቦታ በተለይ በኦሮሚያ ሰፋሪ ውጡልን የሚባልም እንዳለ ነው የሚነገረው። በዘገባ የምናገኘው ተባረሩ ከተባሉት ውጡልን የሚል ትዕዛዝ ወይንም ናም የጥቃት እርምጃ እንዳለ ነው የምንሰማው። በሌላ በኩል በኦሮሚያ ውስጥ እየተካሄደ ያለው ልጨርስ ጥያቄ ኦሮሚያ ውስጥ በመሪዎችና በመብት ጠያቂዎች መካከል የመስማማት አዝማሚያ ቢታይም፣ በተቀሩት የሀገር ከፍተኛ መልክአ ምድር ደግሞ ጥያቄዎቹ እንዳሉ ናቸው። ህዝቡ የሚያነሳቸው በርካታ ጥያቄዎች አሉ። ኦሮሚያ ውስጥም ችግሩ እየከፋ ነው እንጂ የሄደው የተመለሰ ነገር የለም። ስለዚህ አሁን ወደ መፍትሄ አቅጣጫ ስንሄድ ምንድን ነው መደረግ ያለበት? በእነዚህ ድርጅቶች፣ ይህችን አገር በሚያስተዳድሩ እነዚህ ድርጅቶች መካከል ምንድን ነው መደረግ ያለበት? አሁን አቶ ገረሱ የሚያነሱት ነገር አለ ግልጽ ባይሆንም በመንግስት የተቀሰቀሰ ነው የሚሉት ነገር አለ። ይሄ እንዴት ነው ግልጽ በሆነ ለሕዝብ እይታ አብቅቶ ውይይት ተደርጎበት እልባት የሚያገኘው? አቶ መስፍንን ደሞ ልጠይቅ። እንደው ከፈቀድሽልኝ ትዝታ ገረሱ ባለው ላይ አንዳንድ ነገር ለመጨመር እፈልጋለሁ። የእነዚህ ግጭቶች መነሻ ሶስት ይመስለኛል። አንደኛው ፖለቲካዊ ጥቅምን ታሳቢ በማድረግ ያሉ ግጭቶችን ማባባስ ወይም መልካቸውን እንዲቀይሩ ማድረግ በመጠናቸውም በሚያደርሱት ጉዳትም ማለት ነው። ሶማሌና በኦሮሚያ ድንበር አካባቢ የተከሰተው ያ በጣም በጣም አሳዛኝ ድርጊት አንድ ምሳሌ ሊሆነን ይችላል። ግን ፖለቲካዊ ጥቅምን ታሳቢ በማድረግ ግጭት የሚነሳው በዚህ በትልልቆቹ ብቻ አይደለም። በቀበሌ በወረዳ ደረጃም በዛ ደረጃ ያሉ ፖለቲከኞች የራሳቸውን የፖለቲካ ጥቅም ለማስጠበቅ ሲሉ ለምሳሌ አንድ ወረዳ ላይ ያሉ ሁለት ለስልጣን የሚፎካከሩ ፖለቲከኞች፣ አንደኛው የሕዝቡን ድጋፍ ለማግኘት ወይም አለቆቹን ደስ ለማሰኘት እንዲህ አይነት ነገሮች ሊያደርጉ ይችላል። ፖለቲካዊ ጥቅምን ታሳቢ ያደረገ ሲባል በዚህ በትልልቁ ግጭት ብቻ መወሰን ያለበት አይመስለኝም። ሁለተኛው የግጭቶቹን መንስኤ የሚመስለኝ የብሶቶች መጠራቀም ዜጎች ይቅር ያላቸውን ነገር ሌላው ቀርቶ ሰላማዊ ሰልፍ ወጥተው ተቆጥተው ተሳድበው ጮኸው በሚያገኙት የሚዲያ መድረክ ላይ ተቃውሟቸውን፣ ትችታቸውን ጽፈው ወይም የሆነ ሰው የእነሱን ድምፅ የእነሱን ብሶት ሲልላቸው ሰምተው እንደው ተናግረው እንኳን እንዲወጣላቸው አልተፈቀደላቸው። ከዛ የባሰ ደግሞ እየታሰሩ እየተገደሉ እየተገረፉ እየተሰቃዩ፣ ይህን ነው የሚሰማው ሰው ዜናው ወሬው ሁሉ ይሄ ነው እና ይሄ የብሶት መጠራቀም አለ እና አጠገብ የተገኘን የእኔ ጠላት ነው የተባለን አካል ማጥቃቱ ለታፈነ ሰው ብዙ ከባድ ሆኖ አይታይም ይመስለኛል። ሶስተኛው ዋና ምክንያት አንዱ ቁልፍ ምክንያት አድርጌ የማየው በህዝቦች መካከል የተዘራው የመጠራጠር መንፈስ ነው። ይሄ ወደንም ጠላንም ብሔር ተኮር ፖለቲካ በቅጡ ካልተያዘ የሚፈጥረው ውጤት ነው። መጀመሪያ ሲጀመር ይሄ ግብ አለ የለም ሌላ ጥያቄ ነው። ላይኖር ይችላል፣ ግን በውጤቱ ግን መጠራጠርን ማስከተሉ የማይቀር ቀደም ሲል ከጠቀስኳቸው ከሁለቱ ምክንያቶች ጋር ይሄኛው ደግሞ ይደመራል እና እና አለባብሰው ካላል በተለይ በትግራይ ወንድሞቻችንና እህቶቻችን ላይ ከፍ ያለ መጠራጠር ተፈጥሯል በሌላው ዘንድ ይሄ ብንሸፋፍነውም ብዙ የትም የሚያደርሰን አይመስለኝም እና በዚህ በውጥረት ውስጥ በዛ ላይ ይሄንን ውጥረት ለፖለቲካ ጥቅማቸው መጠቀም የሚፈልጉ ሰዎች በየአካባቢው የታጠቁም ያልታጠቁ ሰዎች ባሉበት ይሄ ነገር ሲጨመር ማንም ሊያስቆመው የሚችል አይመስለኝም እና እነዚህ ሶስት ምክንያቶች እየተመጋገቡ ነው ግጭቶቹን የሚያመጧቸው ትንንሾቹንም ትልልቆቹንም ብዬ አስባለሁ። ወደ መፍትሄ ያልሽው፣ እኔ ሁለት ቁልፍ መፍትሄ ነው የሚታየኝ፣ ነገሬን ለማሳጠር እንዲመቸኝም ብዬ ነው ወደ ሁለት ያሳነስኳቸው። አንደኛው የኢትዮጵያውያን ዜጎችን ብሔረሰባቸው የትም ምንም ይሁን የኢትዮጵያውያንን ጥያቄዎች ዴሞክራሲያዊና ፍትሐዊ በሆነ መንገድ መፍታት መጀመሪያ ያስፈልጋል። አንድ ላይ አንድ ስብሰባ ላይ ቁጭ ተብሎ አይደለም እነዚህ ጥያቄዎች የሚፈቱት። ረጅም ጊዜ የሚወስዱ ጥያቄዎች አሉ። በአፋጣኝ በአንድ አዋጅ፣ በአንድ ትዕዛዝ መፈታት የሚችሉ አሉ። እነዚህን መመለስ መጀመር ያስፈልጋል። ቢያንስ ለመፍትሄው አንዱ መነሻ እሱ ነው ብዬ አስባለሁ። ሁለተኛው ደግሞ አሁን ትንሽ ትንሽ ምልክቱ መታየት የጀመረው በኢትዮጵያዊ ወንድማማችነት መንፈስ የመነጋገር ነገር በደንብ መስፋፋት አለበት። ይሄ ሰዎች የብሔር ማንነታቸውን ይካዱ፣ የብሔር መብታቸው አይከበር ማለት አይደለም። ግን የሚያስተሳስራቸውንም ነገር እሱንም አጉልቶ ማስቀመጥ ያስፈልጋል። እነዚህን ሁለት ነገሮች ጎን ለጎን አድርጎ መጓዝ ከተጀመረ ችግሮቹን መፍታት እንጀምራለን፣ እንፈታቸዋለን ብዬ በቅርብ ዓመታት አላስብም፣ ግን ቢያንስ ወደ ትክክለኛው የመፍትሄ መንገዱን እንጀምራለን ብዬ አስባለሁ። እና ለእኔ ሁለቱ ቁልፉ መፍትሄዎች እነዚህ ናቸው ብዬ አስባለሁ። አመሰግናለሁ። አቶ ገረሱ ቱፋ ላይ የሚያክሉት መፍትሄ ካለ የእርስዎን ሀሳብ ልውሰድ እና እናጠቃልላለን። ላለፉት ሀያ አምስት ዓመታት አይ ቲንክ ሶስት የፖለቲካ ጎራዎች ነበሩ የሚል እምነት ነው ያለኝ እኔ አንደኛው ስልጣን ላይ ያለው ሀይል ኢትዮጵያ ውስጥ በታሪክ ሂደት ውስጥ ችግር ነበረ፣ እሱን ችግር ፈትቻለሁ አሁን ይሄ ብቻ ነው መንገድ የሚል ሌሎች ሁለት ጎራዎች ደግሞ ኢትዮጵያ ውስጥ የነበሩ ብሔራዊ እና ሌሎች ጭቆናዎችን በስፋት ሲያነሱ የነበሩ በመካከላቸው የተለያየ አይነት አመለካከት ያላቸው ማለት ነው። እነዚህ ብሔሮች የነበረባቸውን ጭቆና በነጻነት ብቻ ነው የሚፈታው ከሚለው እስከ በፌዴሬሽንም ሊፈታ ይችላል እስከሚለው ድረስ የተለያየ አይነት አመለካከት ያለው ጎራ ማለት ነው። ሌላኛው ጎራ ደግሞ ብዙ ጊዜ ትርክቱ በአንድነቱ ላይ ብቻ የሚያተኩር እና በነበረው ነገር ላይ ትችቶችን ብዙ የማይቀበል ውስጡ እሱም የራሱ ዳይቨርሲቲ አለው። እንደዚህ አይነት ካታጎሪ አለ። ስለዚህ ለብሔር ጭቆና የሚታገለውም አካል ያንን አካባቢ ማንቀሳቀስ ላይ ከሚገባው በላይ ማተኩር እና አጠቃላይ ሆኑ ከሌሎች ጋር ሊያስተሳስሩ የሚችሉ የጋራ ነገሮችን ያለመቅረጽ ችግር ይታይበት ነበረ። በዛኛው በኩል ያሉ ደግሞ ያለምንም ቅድመ ሁኔታ አብሮ መኖር ላይ ብቻ ማተኮር ማለት ላለፉት ስልሳ አመታት እዛ ሀገር ውስጥ ግጭትን የፈጠሩ ጦርነቶችን የፈጠሩ በመቶ ሺህ የሚቆጠሩ ሰዎች በኤርትራ፣ በኦሮሞ፣ በኦጋዴን ችግሮች ላይ ብዙ ትኩረት ያለመስጠት አይነት በተለምዶ አንድነት ሀይል የሚባለው ማለት ነው። እነዚህ እዛ ሀገር ውስጥ በታሪክ ሂደት ውስጥ እየተነሱ ያሉ ብዙ ሰዎች የታገሉላቸው የተሰዉላቸው ችግሮችም ሊፈቱ ይችላሉ። እነዛም ተፈተው አዲስ አይነት ሞዴል ተፈጥሮ አዲስ አይነት ሶሻል ኮንትራት የሚሉት ፈረንጆቹ ተፈጥሮ አብሮ መኖር እንደሚቻል ሁለቱም ጥያቄ ዲሞክራቲክ በሆነ መንገድ ሊመለስ እንደሚችል ያለማሰብ ሂደት ይታያል። ስለዚህ ስልጣን ላይ ያለው ሀይል አንዳንድ ጊዜ ጭንቀቱ ለአንድነት ብቻ እንደሆነ እያሳየ፣ ሌላ ጊዜ ደግሞ የሀይሉ ሚዛን እያየ፣ ሌላው ጊዜ ደግሞ ጭንቀቱ በታሪክ ሂደት ውስጥ የብሔር ጭቆና ለደረሰባቸው ወገኖች ብቻ እንደሚያስብ እያደረገ ሁለቱን እያጣላ እስካሁን ቆየን። አሁን የሀገር ውስጥ ከፍተኛ የፖለቲካ ቀውስ አለ፣ የኢኮኖሚ ቀውስ አለ። ብዙ ጊዜ ብዙ ሰው አስተያየት የማይሰጥበት ኢትዮጵያ አስራ ስድስት ቢሊዮን አስገብታ ሶስት ቢሊዮን የምትልክ ሀገር ናት። እና መንግስቱ ደግሞ እዛ ሀገር ውስጥ ባሉ ህዝቦች ምንም አይነት ተቀባይነት የሌለው ሌጅትመሲ የሚባለውን ነገር ፍጹም ያጣ የአንድ ግሩፕ መንግስት ተደርጎ የሚታሰብ ቢያንስ እዛ ሀገር ውስጥ ያለው መንግስት የማይለው መንግስት ነው። ስለዚህ ኢትዮጵያ ውስጥ የሚጎለው ዲሞክራሲ ብቻ አይደለም፣ የሚጎለው የመንግስትም ሌጅትመሲ ይጎለዋል። ይሄ መንግስት መንግስታችን ነው የሚል ሰው የለም፣ ትንሽ ነው። ስለዚህ አንደኛ እነዚህ ሁለቱ የፖለቲካ ካታጎሪዎች የህዝቦች መብት ተከብሮ አብሮ መኖር እንደሚቻል ያንን ሊያስችል የሚችል ሞዴል ላይ አተኩረው መስራት አለባቸው የሚታገሉ አካሎች። ስልጣን ላይ ያለውም ሀይል አሁን ኢትዮጵያ ጫፍ ላይ ደርሳለች። በነበረው መንገድ ወደፊት መቀጠል አይቻልም። መንግስቱ ደግሞ አሁን ባለው ቀውስ ውስጥ እያለ የንግድ እንቅስቃሴዎች፣ የሰዎች የማምረት አቅም፣ የሰዎች በሰላም ወጥቶ የመግባት መማር እሱ እሱ ችግር ውስጥ ከገባ አሁን ያለው ኢኮኖሚ ራሱ ከዚህ ወደ ታች እየሄደ ከፍተኛ ኢኮኖሚ ቀውስ እንደሚያመጣና አጠቃላይ ሀገር ውስጥ ቀውስና ግጭት ሊያመጣ ስለሚችል የትኛውም ህዝብ የትኛውም ቡድን ከዚህ ሊያተርፍ እንደማይችል አውቆ በፊት እስካሁን የለመደውን ብቸኛ ወሳኝ ሆኖ የመቆየት ፍላጎቱን ገድቦ አንደኛ ድርጅቱን ዲሞክራታይዝ አድርጎ እስካሁን የነበሩ ግጭት ሲያስነሱ ትግል ሲያስነሱ የነበሩ ጥያቄዎችንም መልሶ በህዝቦች መካከል ያለውን ቅራኔ ለመፍታትና በአዲስ መልክ ግንኙነቱን እንደገና ለማሻሻል አይ በደንብ መጣር ያለበት ይመስለኛል። ሌሎችም ደግሞ ችግር ነበረ በፊት፣ አሁንም ችግር አለ። ወደፊት ከዚህ የሚወጣበት የጋራ ራዕይ ሊቀረጽበት የሚችል እርስ በርሳቸው የሚፎካከሩ ራዕዮች ናቸው እዛ ሀገር ውስጥ ያሉት እና እነዛ ሊታረቁ ሲታረቁ የተነሱ ጥያቄዎችንም የሚመልሱ አብሮ መኖርንም ዲሞክራሲያዊ በሆነ መንገድ ያረጋግጡ የሚችሉ ነገሮችን ለማምጣት ጥረት ማድረግ ያለባቸው ነው የሚመስለኝ እዚህ ፖለቲካ ውስጥ የሚሳተፉ ሁሉም አይነት አክተሮች። አመሰግናለሁ። የፖለቲካ ብቻ ሳይሆን የኢኮኖሚም የማህበራዊ ኑሮ ችግርም እንዳለ አንስታቸዋል። ግን ጠቅለል ባለመልኩ የኢትዮጵያ ዜጎች እርስ በርስ በመነጋገርና በመቀራረብ የፖለቲካ ችግሮቻቸውን መፍታት እንደሚችሉ ነው የገለጻችሁልኝ። በጣም ነው የማመሰግነው ለጊዜያችሁ አቶ ገረሱ ቱፋ ከአምስተርዳም ኔደርላንድ፣ አቶ መስፍን ነጋሽ ከስቶክሆልም ስዊድን። በጣም እግዜር ይስጥልኝ፣ እናመሰግናለን ትዝታ። አመሰግናለሁ፣ እግዜር ይስጥልኝ። እሺ ትዝታ። አድማጮች ተወያዮቹን መስፍንጋሽና ገረሱ ቱፋን እናመሰግናለን። እንዲሁም ባልደረባችን ስታበላቸውን። አድማጮች ወደ ተከታዩ በወቅታዊ ጉዳዮች ላይ ያተኮረ ሌላ ውይይት ከመሸጋገራችን በፊት እዚህ ግድም ዘና የምትሉበት አንድ ዜማን ጋብሰ አሁን ወደ ተከታዩ ቅንብር ነው የምናልፈው። ትንታኔ የህወሓት ማዕከላዊ ኮሚቴ ለሁለት ወራት ቀደም ብለን እንዳስተዋወቅነው አድማጮች ተከታዩም በዚሁ ርዕሰ ጉዳይ ላይ ያተኩራል። የህወሓት ማዕከላዊ ኮሚቴ ባለፈው ሐሙስ ባወጣው መግለጫ አዲስ አመራር ለጋራ ፌዴራላዊ ዲሞክራሲያዊት ኢትዮጵያ ለልማትና የዲሞክራሲ ስርዓት ግንባታ በሚል የተጫወተውን ገንቢ ሚና አጠናክሮ ለመውጣት ያስችለኛል ያላቸውን አቅጣጫዎች ከህዝብ ጋር በመመካከር እንደሚያከናውን ይፋ አድርጓል ወይም አስታውቋል። በትጥቅ ትግልና በድርጅት ውስጥ ጉልህ ስፍራ የነበራቸው የቀድሞ ታጋይ አሁን የተቃዋሚው ያረና ፓርቲ አባልና የመድረክ ስራ አስፈጻሚ አባል አቶ ገብሩ አስራት ይህ ይህን አጠቃላዩን የህወሀት ግምገማና ሹም ሽር አስመልክቶ ጽዮን ግርማ ባለፈው ሐሙስ አወያየታቸዋለች። ሙሉን ቃለ ምልልስ ለዛሬ ይዛ ቀርባለች። እንሆ አቶ ገብሩ አስራት ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። የህዝባዊ ወያኔ ሀርነት ትግራይ ወይም ህወሀት ማዕከላዊ ኮሚቴ ለሁለት ወራት ያህል ያካሄደውን ስብሰባና ግምገማ ተከትሎ የወሰደው የማገድ እርምጃ በፓርቲው አመራሮች ላይ ያሳለፈው ሹም በኢትዮጵያ ለተከሰተው የፖለቲካና የኢኮኖሚ ቀውስ እንዲሁም ደግሞ ግጭት ለትግራይም ሆነ አጠቃላይ ለኢትዮጵያ ህዝብ የሚፈይደው አዲስ ወሳኝ ቁም ነገር ይኖራል ወይ? እንግዲህ እንደሚታወቀው ህወሀት ውስጥ ብዙ ጊዜ የስልጣን ሽኩቻዎች ይከሰታሉ። ይህ አሁን የተከሰተው የህወሀት ቀውስም በስልጣን ላይ የተመሰረተ ነው ብዬ ነው ማምነው። ለምንድ ነው? ሁለት ጎራዎች ነበሩ። አንድ ጎራ አፍቃሪ መለስ ከመለስ ስልፈት በኋላም የእሱን ራዕይ እንከተላለን የእሱን ለጋሲ እንከታለን የሚል እና በዚህ ለጋሲ ስር ተደራጅተው ስልጣን የተቆጣጠሩ በነ እነ አባይ ወልዱ፣ ወይዘሮ አዜብ፣ አቶ ቴድሮስ አጎስም ያካታል። እነዚህ ያካተተ ቡድን ነበር። በሌላ በኩል ደግሞ ይህን የመለስ ለጋሲን አንቀበልም ብለው የሚንቀሳቀሱና ስልጣንን ለመቆጣጠር የሚሹ በተለይ በተለምዶ እነዚህ ኦልድ ጋርድስ ወይ የድሮዎቹ የተሰናበቱት ሲንቀሳቀሱ ቆይተዋል። ይህ እንግዲህ ላለፉት ሶስት አራት ዓመታት ይሄ ትግል ሲከሰት ቆይቷል። የሀይል ሚዛኑ መጀመሪያ ላይ ወደነ ወይዘሮ አዜብ አቶ አባይ ያደላ ነበር። ከረጅም ጊዜ እንቅስቃሴ ራሳቸውን በሚሉት በፈጠሩት የኔትወርክ ትስስር በፈጠሩት እንቅስቃሴ የሀይል ሚዛን ተለውጠው አሁን እነዛ ስልጣን ላይ የነበሩት ለእግድና ለሹምሽር ተዳርገዋል እና ሌላ ቡድን በተለይ እነ አቦይ ስብሀት እና ሌሎች እነዚህ የቀድሞዎች የሚባሉት የሚመሩት እነዚህ ኦልድ ጋርቶች የድሮዎቹ አንጋሹ ነው። እነሱ የሚፈልጋቸውን ወደ ስልጣን አምጥተዋል። ስለዚህ በመሰረቱ የስልጣን ሽኩቻ እንጂ ምንም አይነት የታየ የፈነጠቀ ምንም አይነት የሀሳብ ልዩነት የርዕዮተ ዓለም ልዩነት አላየሁም። እኔ እንግዲህ በእነሱ እንደሚሉት በአሰራር በመሰረቱ የህወሓትን ርዕዮተ ዓለም የህወሓትን የፖለቲካ ፕሮግራም ተቀብለው በዛ በአሰራር እነዛን ከሰዋቸዋል። ጸረ ዲሞክራሲ ናቸው፣ በኔትወርክ ናቸው፣ ስልጣን የተቆጣጠሩት በዚያ የሚሰሩ ናቸው፣ ስትራቴጂክ አመራር አልሰጡም፣ ተዳክመዋል፣ ከሌሎች የኢህአዴግ ድርጅቶችም ጋር እንድንናቆር ያደረጉ እነዚህ ናቸው ብለው ክስ በመዘደር እነዚህን አስወግደዋል ማለት ይቻላል። ስለዚህ በዚህ አይነት የተደረገ ሽምሽር ደግሞ ምንም አይነት ለውጥ የሚያመጣ እንዳልሆነ የኢትዮጵያ ህዝብም ትግራይ ህዝብን ማወቅ ያለበት መስሎኝ ነው። ምክንያቱም የትግራይ ህዝብ ይሁን የኢትዮጵያ ህዝብ ያነሳቸው ያሉ ጥያቄዎች ከፍ ያሉ ጥያቄዎች ናቸው፤ የዲሞክራሲ ጥያቄ፣ የነፃነት ጥያቄ፣ የፍትህ ጥያቄ፣ የተለያዩ መሰረታዊ ፖሊሲዎችን ይነኩና ለውጥ የሚፈልጉ ጥያቄዎች፣ የስራ አጥነት ጥያቄ፣ በወጣቱም የግብር ከመጠን በላይ መጫና ይሄ ማስተካከል ፍትሃዊ የመሆን ፍትሃዊ ግብር አከፋፈል እና መሰረታዊ የሆኑ በርካታ ጥያቄዎች ተነስተዋል እና ይህን ሊመልስ የሚችል አካሂድ አደለም አሁን እያየ ነው ያለን። ስለዚህ ምንም አይነት እርባና አይኖረውም። አንዱ ስሮ መንግስት ተገስሶ ሌላው ስሮ መንግስት የስልጣን ስልጣን የተቆጣጠረበት ሁኔታ ነው ያለው። ከዚህ ያለፈ የሀሳብ ልዩነት፣ የመስመር ልዩነት፣ የርዕተ ዓለም ልዩነትና የመሰረታዊ ለውጦች አጀንዳ ያለውም እና ይሄን ያልተመለከትነም እስካሁን እነሱም የተናገሩት አይደለም። በአሰራር ነው በአሰራር ያለው ልዩነት ነው። እነዚህ ሰዎች ከስልጣን እንዲ ታገዱ ያፈረጉት እንግዲህ አቶ ገብሩ፣ አሁን በተለይ የድሮዎቹ ቡድኖች ናቸው አሁን ያለውን ስልጣን ሲይዙ የሚታዩት ብለዋል ና የታገዱት ደግሞ አሉ። ይሄ ግምገማ መቆየቱ ከሁለት ወር በላይ ነው የፈጀው። በእርግጥ በመሀል ላይ መግለጫዎች ይወጡ ነበረ፣ ከዛ ደግሞ ተመልሶ ስብሰባ ይቀጥላል ና ውስጡ አጨቃጫቂ እንደነበረ ውይይትን የያዘ ወይም ደግሞ በጣም የጠነከረ እንደነበር መገመት ይቻላል መረጃዎች ባይወጡም ያ የጭቅጭቅ አጀንዳ እንደው መረጃ በእርሶ በኩል ካሎት ወይም ደግሞ እንደው ዙሪያ ገባውን ከቃኙ ያ አጀንዳ ምንድን ነው? ለዛ ለጭቅጭቅ መነሻ የሆናቸው ወይም ሲወያዩበት የቆየው ድፍን ነው መረጃው ለህዝብ አልወጣም። እስቲ እሱ ምንድን ነው እንደ ሰበብ እንደ ፕሪቴክስት ያስቀመጡት አሁን በስልጣን ላይ የነበረው የነ አቶ አባይ አመራር የና አዝቶ ወይዘሮ አመራር መሰረታዊ የሚባሉት ምግድፈቶች አሉበት ነው ያሉት። ይኸው ምንድን ነው ያሉት? አንዱ በኔትወርክ ነው እየሰራ ያለ እርስ በርስ በክስስር እንዲህ ሰው በአቅሙ በችሎታው ስልጣን ላይ የማይኖርበት ስራ ላይ የማይሰማራበት እና በኔትወርክ ወይ ደግሞ እንዲሁ ተሳስረው ስልጣን የያዙበት ሌላውን ለማጥቃት የሚንቀሳቀሱበት ሁኔታ ነው የሚለው አንዱ ነበር። ሁለተኛው ደግሞ ይሄን በስልጣን ላይ ለመቆየት ካላቸው ፍላጎት ረ ዲሞክራሲያዊ ተግባራትን ፈጽመዋል ነው ያላቸው። ሁለተኛው ክስ ሌላው የከሰሳቸው ይሄ የጂቲፒ ሁለት ትግራይ ውስጥ ተግባራዊ ለማድረግ አልቻሉም የሚልም ሌላው ክስ ነው። በአጠቃላይ ስትራቴጂያዊ አመራር አልሰጡም የሚል ክሴታ አቅርበዋል። ስለዚህ ምንድን ነው ይሄ እንግዲህ ቀደም ብሎ ሪፖርቱ እንግዲህ እንደሚነገረው ሀምሳ ዘጠኝ ገጽ የያዘ ሪፖርት ነው የቀረበው። አንኳር ጉዳዮች ግን እነዚህን የያዘ ስለሆነ በዚህ መሰረት እነዚህን ያወረዳቸው ሹም ሹር ያደረጉባቸው ሰዎች በዚህ ተመዝነው ነው ወርዱ የተደረጉት። እነሱ ደግሞ ስራ ሰርተናል በትክክል በሂደት አንድ ግድፈቶች የሚኖርኑ ይችላሉ ግን ደግሞ ተገቢውን ስራ ሰርተናል ተጽመናለም። በዚህ ክርክር ነው ረጅም ያስቆያቸው። ከዚህ የሚነሱ ብዙ ጉዳዮችም አንስተዋል እንግዲህ እርስዎም መጀመሪያ ላይ እንደ ጠቀሱት ይሄ ቡድን ምንም ለውጥ አያመጣም ብለዋል። በእርግጥ እንደገና ደግሞ የህዝቡ ጥያቄዎች የትግራይ ህዝብም የኢትዮጵያ ህዝብም የሚያነሳቸውን ጥያቄዎች የሚመልስ አይደለም ብለዋል። ከጥያቄዎቹ አንዱ የዲሞክራሲ ስርዓት እንዲሰፍን፣ የመናገር ነፃነትም እንዲመጣ የሚጠይቁን ይጨምራል ና እነዚህ አሁን አዲስ ከገቡት ሰዎች ውስጥ እንደው በስም አንዳንዶቹን ጠቀስ እናድርጋቸው ብንል በተደጋጋሚ ወቀሳ የሚቀርብበት የብሔራዊ የመረጃ ደህንነት እንግዲህ ሰዎችን ለጥያቄ በሚወሰዱበት ጊዜ በምርመራ ወቅት ከፍተኛ የሰብአዊ መብት ጥሰት እንደሚፈጠምባቸው ይጠቀሳልና እንግዲህ እዛ ውስጥ ኃላፊም የነበሩት አቶ ጌታቸው አሰፋ አሉበት። በመናገር ነጻነት ደግሞ በኮሚኒኬሽን ሚኒስቴርነታቸው ወቀሳ ሲቀርብባቸው የነበሩት አቶ ጌታቸው ረዳም እዛ ውስጥ አሉ። እንደዚህ እንደዚህ አይነት ሰዎች አሁን በአዲሱ ምርጫ ውስጥ አሉና ይሄንን እንዴት ያውታል? በእርሶ በኩል አንዳንዶቹን ሰዎች ያውቋቸዋል የሚል ግምት ስላለ አብዛኛውን አውቃቸዋለሁ። በስልጣን ላይ ያሉት እዚህ ተነስቼ ነው ደግሞ እኔ ምንም አይነት ለውጥ ሊከሰት አይችልም እያልኩ ያለሁት። ምክንያቱም እስከ ቅርብ ጊዜ የሚናገራቸው ንግግሮችም አዳምጣለሁ። የማዳምጠው ምንድን ነው ኢትዮጵያ ውስጥ ይሄ አቤታው ዲሞክራሲ የሚባል ከስላም ተነስተው ዲሞክራሲያዊ ማዕከልነት የሚባል ጠፍሮ የሚይዝና ህዝቡ ምንም አይነት ማፈናፈኛ የማይሰጥ አቅጣጫ የሚከተሉ ናቸው ሁሉም ይህን ተከትለው በፓርቲ ውስጥ ያሉና በዚህ ዙሪያ ምንም አይነት ለውጥ ለማድረግ የማይፈልጉ እንዲያውም በቅርቡ ሪፖርት አቅራቢው አቶ አለም ገብረዋህድ ናቸው። እንግዲህ ሪፖርትን አቀረቡት የሚባሉት ከዛ በፊት በትግርኛ የተጻፈ ሪፖርት አለ። በዛ ሪፖርት ያነጣጠሩት ድርጅቶች ጠላቶቻችን ናቸው የሚል ነው። አረናን እንደ ጠላት ነው የፈረጁት። ሌሎችም አሁን ወጣቶች በትግራይም በሌላም አካባቢ የሚደረጉ ተንቀሳቃዮች ጠላት ብለው ነው የሚፈርጁት እና ዜጋን ጠላት ብሎ የሚፈርጅ ቡድን ምንም አይነት ነጻነት በዚች ሀገር ያመጣል ተብሎ የሚታሰብ አይመስለኝ ተቃዋሚ እንዳይኖር፣ የተለየ ሀሳብ እንዳይኖር ለመጥፈቅ የተስማሙበት ነው እና አሁንም እንዳልኩት እነዚያን ሰዎች አንዳንድ የጸረ ዲሞክራሲ አዝማሚያ ቢገመግሙም፣ በኔትወርክ እጥራችኋል ብለው ቢገመግሙም፣ ወይ ሙስናም ብለው ሊሆን ይችላል ይህን አላዳመጥኩም ብለው ቢገመግሙም፣ መነሻቸው የሚቀዳው ግን ኢትዮጵያን ባላቸው አባላት ስምንት ነጥብ አምስት ሚሊዮን በኢትዮጵያ በትግራይም ወደ ሰባት መቶ ሺህ አባል ይሄን ተጠቅሞ ህዝቡ ጭራሽ እንዳይተነፍስ እንዳይንቀሳቀስ የሚያደርግ የተንቀሳቀሰ ቢኖርም የማሰሩ የማሳደዱ ጭራሽ መብት የማፈኑ ስራ የሚሰሩ ናቸው። ይሄ እንግዲህ በደህንነቱ ኃላፊ ሹም ብቻ የሚፈጸም አይመስለኝም። የፓርቲው አጠቃላይ አቋም ተደርጎ ነው መወሰድ አለበት። ከአይዲዮሎጂ ወይ የሚመነጭ ከርዕዮተ ዓለሙ የሚመነጭ ከሚከተለው የፖለቲካ አቅጣጫ የሚመነጭ ስለሆነ እንግዲህ አቶ ጌታቸው የደህንነት ፈጻሚ ሊሆን ይችላል፣ አንዱም ቃል አቀባይ ሊሆን ይችላል። ጌታቸው ረዳም ግን፣ ሁሉም ፓርቲው ራሱ የሚከተለው አቅጣጫ ይሄንን ነው። በዚህ አካባቢ የነበሩ ስህተቶች እነዚህ ስህተቶች አሉ ብሎ እስካላመነ ድረስ ፓርቲው ምንም አይመስለኝም፣ እንደዚያ ፍንጭም አላየውም። ይሄን ካልተቀበለ ማለት የኢትዮጵያ ሕዝብን ያንገሸገሸው ይሄ የምናየውን እልቂት የምናየውን እስር፣ ቀደም ብለም ሲታይ የነበረው በፖለቲከኞች፣ በጋዜጠኞች፣ በሲቪል ማህበረሰብ የሚደርሰው ወከባ ይህን ሁሉ የሚቀይር ፓኬጅ እስከሌለ ድረስ ምንም ለውጥ ይኖራል ተብሎ አይታሰብም። ያው የአንድ ፓርቲ ፈላጭ ወራጭ አገዛዝ አይዲዮሎጂውም ስ ነው፣ የፖለቲካ አቅጣጫውም ስ ነው። ይህን እስከተከተሉ ድረስ ምንም አይነት ለውጥ ይመጣል ተብሎ አይታሰብም። በዚህ ሀገር የህወሀት ማዕከላዊ ኮሚቴ ያቋም መግለጫ አውጥቷል። ና ሶስት ገጽ ያለው መግለጫ ነው። ከመግለጫው ውስጥ አንዱ የአርሶ አደሮች ና የከተማ ነዋሪዎችን በተመለከተ ለነሱ በተላለፈ መልእክት ላይ ህወሀት የትግራይ ህዝብ የትግል ውጤት ና መሪ ድርጅት ነው ይላል ና ጥንካሬውም ለህዝቡ ካለው ታማኝነት ና ወገንተኝነት የሚመነጭ ነው ብሎ በቀጥታ ለህዝቡ የተላለፈ መልእክት አለው በህዝቡ በኩል አሁን ባለው ሁኔታ ህወሓትና የህዝቡ ግንኙነት ምንድን ነው? ምን ይመስላል? ህወሓትና ህዝቡ ሆድና ጀርባ ከሆኑ ቆይተዋል። ህዝቡ በርካታ ጥያቄዎችን ሲጠይቅ ቆይቷል። ቅድም እንዳልኩት ነጋዴው ፍትሐዊ የሆነ የግብር ብያ የተጣለ አይለም። ገበሬው እንዲያውም ረስታችሁናል፣ እኛ በድህነት ስንማቀቅ ሚሊዮነሮች ሆናችኋል፣ እያላችሁ ታላግጣላችሁ፣ እኛ ግን በድህነት ስር እየማቀቅን ነው። እንዲያውም ተመቷችሁ ነን እስካሁን ድረስ የእርዳታ ተቀባይ ሆነን ያለንበት ሁኔታ ነው ያለው። ወጣቱ ላጥመን ነው ያለ ነው ከዩኒቨርሲቲ ተመርቀን እንዲያውም ለዛች ለድንጋይ ፈለጣ በኮብልስቶን እንኳ በወገን የሚሄድ ነው እና እናንተ ደልቷቸዋል እና በእርግጥም ደልቷቸዋል። ብዙዎቹ በጣም በተኩራራ ኑሮ የሚኖሩ ናቸው። ከህዝቡ ጋር ጭራሽ የማይገናኝ ትላልቅ ህንፃዎች ያበጁ፣ ሚሊዮኖች የያዙ እነዚህ በምንም መንገድ ህዝቡን ሊወክሉ አይችሉም። ገና ከአስራ አምስት አመት ከሀያ አመት በፊት ጀምረው በርካታ ሀብት ያፈሩ በዚህ አመራር ውስጥ አሉ። ያውቁታል እነሱም። ስለዚህ እነዚህ ሁሉ ጊዜ ህዝቡ እንደዚህ እናደርግልሃለን ለአንተ አብራክ የወጣን ነው ይሄ የሚጠቀሙበት ነው። እንግዲህ ህወሓት በትጥቅ ትግል የመጣ ስለሆነ የህዝቡን ስሜት ለመቀስቀስ ህዝቡ እኛ አንተ ጎን ሆነን መስዋዕት ከፍለናል አንተም ከፍለናል። በዚህ መኖር አይቻልም። ከሀያ ስድስት ዓመት በኋላ አሁን ህዝቡ የሚፈልገው እንጀራ ነው። ህዝብ የሚፈልገው ፍትህ ነው። ህዝብ የሚፈልገው ነፃነት ነው። ህዝብ እየፈለገ ያለው አጠቃላይ ስርአት ፍትሃዊ ስርዓት ነው እየፈለገ ያለ። ስለዚህ ህወሀት ብዙ ጊዜ እኮ ተናግሯል። ህዝቡ ቀደም ሲል ምን ሲል ነበር? አቶ መለስም ሄደው ቀደም ሲል ሄደው ላም እሳት ወለደች፣ እንዳትገፋው ልጇ ሆነባት፣ እንዳትልሰው ደግሞ እሳት ሆነባት የሚለው ምሳሌ ይሰጣቸው ነበር። አሁን ግን ይሄም የለም። ህዝቡ በተለይ ወጣቱና ህወሀት በጣም ተለያዩቷል። ህዝቡም ቢሆን ምሬቱን ባገኘው መድረክ ሁሉ እየገለጸ የሚኖር ነው። ስለዚህ በዚህ አይደለም ህዝቡን መፋፋት የሚቻለው። አሁን በተጨባጭ ምን የልማት አቅጣጫዎች አሉ? ምን ህዝቡ ዘንድ ደረሰ ልማት? ምን ነጻነት አምጥተዋል? ምን ፍት አምጥተዋል? ከእነዚህ ውስጥስ የሚጠየቁ የለውም ወይ የሚለው ነገር በተጨባጭ ይሄ ነው። ብዙ እየፈለገ ያለው ለውጥ ነው እየፈለገ ያለው ለውጥ ናፍቋል። እንግዲህ አየነው እኮ ኢትዮጵያ የተከሰተው ኦሮሚያም አማራም ያለው እንደዛ ባይፈነዳም እንደዛ ስፋት በምኖረውም በትግራይም በሌሎችም አካባቢዎች ይሄ ጥ መሰረታዊ ጥያቄ ነው። ይሄን ሳይፈቱ እኛ ለእናንተ ቁመናል የሚለው ነገር ቀዝ ነው ሆኖ የሚታየው እሺ። አቶ ገብሩ አስራት ለሰጡን ማብራሪያ በጣም እናመሰግናለን። እንግዲህ ከጊዜ አንጻር እዚህ ጋር እንግታው፣ ነገር ግን በሌላ ጊዜ መልሰን እናገኘታለን። ለዛሬው በጣም እናመሰግናለን። እግዜር ይስጥልን። እናመሰግናለሁ። ጽዮንንና እንግዳዋን አቶ ገብሩ አስራትን እናመሰግናለን። በነገው ምሽት የራዲዮ መጽሔት ከልዩ ልዩ ቅንብሮች ጋር እንደሚጠብቃችሁ ላስታውስ። በኢትዮጵያ ወቅታዊ ጉዳይ ላይ የሚያተኩሩ የአገር ጉዳይ ሞቅ ያሉ ውይይቶች ይጠብቋችኋል። ቀጠሯችሁ ከራዲዮ መጽሔት ጋር ይሁን ነገ። አድማጮች በተከታዩ ዜማ ለማጠቃለያ እናዳርሳችሁ። የማጠቃለያ ዜና አላሰማችሁ። ሶሪያ በእስራኤል ተተኩሰዋል የተባሉ ቢያንስ ሁለት ሚሳይሎችን ዛሬ መታ መጣሏን የሶሪያ የመንግሥት ቴሌቪዥን አስታውቋል። የእስራኤል ጥቃት ያነጣጠረው ወታደራዊ ኢላማዎች ላይ እንደነበረ ተገልጿል። እስካሁን እስራኤል የሰጠችው አንዳችም መግለጫ የለም። የዩናይትድ ስቴትስና የግብፅ ጸረ ሽብር ግንኙነቶች እየተጠናከሩ መሆናቸውንና ሀገራቸው ከካይሮ ጋር ያላት ጠንካራ ትስስር እንዲቀጥል ዋሽንግተን በቁርጠኝነቷ ትገፋለች ሲሉ የመከላከያ ሚኒስትር ጂም ማቲስ አስታውቀዋል። ግብፅ ላይ አለኝ በምትለው ከሰብአዊ መብቶች ጥበቃ ጋር የተያያዙ ስጋቶች ምክንያት ዩናይትድ ስቴትስ ስትሰጣቸው ከነበሩ ወታደራዊ ድጋፎች የተወሰኑትን በያዝነው የአውሮፓ ዓመት መጀመሪያ ላይ አቋርጣ ነበር። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የ1.5 ትሪሊዮን ዶላር የታክስ ቅነሳና የታክስ ስርዓት ማሻሻያ ህግ የራሱን ቅጂ አጽድቋል። የሕጉ ቅጅ የጸደቀው ትናንት ምሽት ላይ 51 ለ49 በሆነ የሴናተሮች ድምፅ ነው። የተወካዮች ምክር ቤቱ የህግ መምሪያም ቀደም ሲል የራሱን ቅጅ አሳልፎ ስለነበረ ሁለቱ የህግ ቅጂዎች እንዲጣጣሙ ተደርገው የተጣጣመው ረቂቅ ለሁለቱም ምክር ቤቶች ለመጨረሻ ድምፅ እንደሚቀርብ ተገልጿል። የማጠቃለያ ዜናው ይሄው ነበር። ጤና ይስጥልኝ። ለአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከሚ 3 ሰዓት እስከ አራት ሰዓት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር ያስተናገድኳችሁ አሉ አከበደ በዚሁ ሰናብታለሁ። ነገ እሁድ ከሚ 3 ሰዓት ላይ በራዲዮ መጽሔት እንጠብቃችኋለን። እስከዚያው ሰላም ደህና ደሩ።